The Voice of America. የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የሀገር ሽማግሌዎች በመቀሌ ከተማ ከትግራይ ክልል ከፍተኛ አመራሮች ጋር በሰላም ጉዳይ በዝግ ውይይት አካሂደዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈን ለማስፈንና ለውይይት ዝግጁ መሆናቸውን አረጋግጠውልናል ብለዋል የሀገር ሽማግሌዎች እና የሃይማኖት መሪዎች ተወካይ። የክልሉ መንግስት በበኩሉ በአሁኑ ጊዜ ያለው ችግር አገራዊ በመሆኑ መፈታት የሚገባውም የሁሉንም የሀገሪቱን ክልሎች ባካተተ ውይይት በማካሄድ ነው ብለዋል። ሙልጌታ ጽሐ ዝርዝር ዘገባ አለው። በዛሬ ዕለት በመቀለ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ፣ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሬስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎች የሃይማኖት መሪዎች፣ ምሁራንና ታዋቂ ሰዎች ያካተተ የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የአገር ሽማግሌዎች ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ጨምሮ ሌሎች የክልሉ ከፍተኛ ባለስልጣናት ጋር ውይይት አካሂዷል። ውይይቱ ለመገናኛ ብዙሀን ዝግ ነበር። የሀገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ውይይቱ በሀገራዊ ሰላም ጉዳይ ነበር ብለዋል። ባለፉት አምስት ዓመታት በሀገሪቱ የሰላም እጦት ቀጥሏል። ይህንን በውይይት ለመፍታት ነው የመጣ ነው ብለዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈን ለውይይት ዝግጁ መሆናቸው አረጋግጠውልናል ብለዋል ፓስተር ዳንኤል። ችግሮቻቸውን በጠረጴዛ ዙሪያ ቁጭ ብለው መፍታት አለባቸው። ለኢትዮጵያ ህዝብ ሰላምና አንድነት መስራት አለብን። ውስጣዊ ውስጥዋይነታችንን ማጠንከር አለብን። የውስጥዋይነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይህንን መልክት ለማስተላለፍ ነው የመጣ ነው። ምላሹን አሁን በጋራ እንደሰማ ነው። የሀገር ሽማግሌዎችም በሃይማኖት አባት ፊትም የክልሉ ረሰ መስተዳደር ቃል የገቡልን፣ ለሰላም ብላችሁ በምታረጉት ስብሰባ በሙሉ በጠረጴዛ ዙሪያ ተገናኝተን ለመወያየት ፈቃደኞች ነን። ስለዚህ የሃይማኖት አባቶች የሀገር ሽማግሌዎችን ጥያቄ እኛ ከዚህ በፊትም አልተቃወምንም፣ አሁንም ልንቃወም አንችልም። ምክንያቱም ኢትዮጵያዊነት አንዱ ባህላችን መገለጫ ነውና ስለዚህ በባህላችን መሰረት ሽማግሌና ሃይማኖት አባት ከጠራን መተን በጠረጴዛ ዙሪያ ለመወያየት ፈቃደኛ ነን ብለዋል። የሃይማኖት መሪዎችና የሀገር ሽማግሌዎች በጋራ ለሀገር ሰላም ብለው ያዘጋጁት ውይይት እንጂ በማንም አካል ተልከን አይደለም ብለዋል። ሰው አዞን ወክለን ሳይሆን በግል ተነሳሽነት ኢትዮጵያዊነታችን ግድ ብሎን ነው የመጣ ነው። አንድነታችን አሳስቦን ነው። ፍቅር ነው ያመጣን። ስለዚህ አንዳንድ ጊዜ ብልጽግና ፓርቲ ነው የላካቸው አሁን ደግሞ ከዚህ ስንሄድ አይ ወያኔና ላካቸው ሊባል ይችላል፣ ግን እኛ ሕሊና ያለን ሰዎች ነን እና ሕሊና ይኖራችሁ ልል ፈልጋለሁ። ምክንያቱም እውነቱን የፈለገ ሰው ደውሎ መጠየቅ ይችላል። እንዲሁ ዝም ብሎ በአየር ላይ ማንንም ሳይጠይቅ ማንንም ሳያማክር የኔ ምንጭ፣ የኔ ምንጭ እያሉ የሚናገሩት ሐሰትን የተሞላ ትርክት መቆም አለበት። ይሄ ደግሞ ለግጭታችንም መፍትሄ አያመጣም፣ የበለጠ ወደ ችግር ይከተናል እንጂ በቀጣይም ወደ ኦሮሚያ አማራና ሶማሌ ክልሎች በመሄድ ተመሳሳይ ውይይት እንደሚካሄድ ፓስተር ዳንኤል ገልጸዋል። በምክትል ርዕሰ መስተዳድር ማዕርግ የትግራይ ክልል የከተማና ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተክስተ በበኩላቸውም የትግራይ ክልል ሰላሙ ተጠብቆ ያለ ነው ብለዋል። በአሁኑ ጊዜ የተፈጠረው ችግር በፌዴራሉ መንግስትና በትግራይ ክልል መካከል አይደለም ብለው እንደሚያምኑ ገልጸው ያለው ችግር ሀገራዊ ነው። ይህንንም ለመፍታት ሀገራዊ መድረክ በማዘጋጀት ሁሉንም ያሳተፈ ውይይት በማካሄድ ነው ነው መሰራት ያለበት ብለን ገልጸናል ብለዋል። የአገር ሽማግሌዎች፣ የሃይማኖት ተቋማት መሪዎች ለማናገር እንደሚፈልጉ ነው የገለጹልን። እኛ ሁልጊዜ ለመናገር፣ ለመወያየት ዝግጁ ነን፣ ማንኛውም ሰዓት ቢሆን። ስለዚህ እኛ ተቀብለን አስተናግደናቸዋል። ያነሱት ከፌዴራል መንግስት እና ከአጎራባች ክልል ከአማራ ክልል መናገር አለባችሁ የሚል ነው፣ ችግር አለ መናገር አለባችሁ የሚል ነው ያነሱት። እኛ ደግሞ ያልነው ችግሩ እንዳገር ነው፣ አገሪቷ በጣም ከፍተኛ ቀውስ ውስጥ ገብታለች። ፖለቲካዊ ቀውስ አለ። ኢኮኖሚው፣ የልማት ስራዎች በሙሉ ቆሟል። ሀገሪቷ መፈራረስ ላይ ደርሳለች። ህግ፣ ስርዓት እየተጣሰ ነው ያለው የመጨረሻው አንድ የሚያደርገን ህገ መንግስትም ተጥሶ የማይሆን ውሳኔ በቅርቡ ተወስኗል። ስለዚህ የሀገር ጉዳይ እኛም ያሳስበናል። ሁሉም የኢትዮጵያ ህዝቦች ይመለከታቸዋል። ሁሉም የኢትዮጵያ ኃይሎች ይመለከታቸዋል። የትግራይ ጉዳይ አይደለም። ይሄ ሁሉም የኢትዮጵያ ህዝቦች የሚሳተፉበት፣ ሁሉም የኢትዮጵያ የፖለቲካ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። ስለዚህ አጀንዳው የትግራይ አይደለም። ሰላም ከሆነ ሰላም ችግር ያለው ሌላ አካባቢ ነው እንጂ የትግራይ አይደለም። በዛሬው ዕለት ውይይት ለማካሄድ ወደ መቀለ ከተማ የገቡ 52 የሀገር ሽማግሌዎች ሽማግሌዎችና የሃይማኖት መሪዎች ውይይታቸው ከጨረሱ በኋላ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ አጽባሀም መቀለም